በአማራ ክልል የመጀመሪያው የሆነው እና በደሴ ከተማ የተገነባው የይሁኔ ወልዱ መታሰቢያ አዳሪ ትምህርት ቤት ትናንት ተመርቋል። ከ40 ሚሊዮን ብር በላይ ወጪ የተደረገበትን አዳሪ ትምህርት ቤት 29.6 ሚሊዮን ብሩን የሸፈኑት ግለሰብ በጎ አድራጊ የሸፈኑት በጎ አድራጊ ግለሰብ ሲሆኑ ቀሪው በአማራ ልማት ማህበር የተደገፈ እንደሆነ ታውቋል። መስፍን አድራጌ ተጨማሪ አለው ከዛሬ 78 ዓመታት በፊት አንድ ዕድሜው ያልጠና ብላቴና አባትና እናቱን በሳምንት ልዩነት እነሱ ክፉ ቀን እያሉ በሚጠሩት ቸነፈር ምክንያት በሞት ይነጠቃል። ይህ ሮጦ ያልጠገበ ተጫውቶ ያልሰለች የታዳጊ እህትና ወንድሞቹን ይዞ ከትውልድ አገሩ ይወጣል። ሕይወትን በፈተና ውስጥ ለማለፍ ትምህርትን ቀዳሚ ማድረግ ነበረበት። ረሃብ ወላጆቹን የነጠቀው ሰው በትምህርት ድህነትን ደቆሰው፣ ተምሮ ሌሎችን አስተማረ። በ2002 ዓ ም አለሙ ያዘጋጀው ቴሌቶን የዚህን ሰው ቤተሰቦች አንድ ታሪካዊ ሥራ እንዲሰሩ አነሳሳቸው። በክልሉ የመጀመሪያ የሆነውን አዳሪ ትምህርት ቤት ከአማራ ልማት ማህበር ጋር በመተባበር ገንብቶ ማስረከብ ህልማቸው ከስምንት ዓመታት በኋላ ሆኖ ይሁኔ ወልዱ መታሰቢያ በሚል ስያሜ ትምህርት ቤቱ ለምርቃን በቃ። የፍሊንትስታውን ኢንጂነሪንግ ባለቤት የአቶ ይሁኔ ወልዱ ልጅና ለግንባታው 29.6 ሚሊዮን ብር ወጪ ያደረጉት ኢንጂነር ጸደቀ ይሁኔ፣ አባቴ ከዛ በኋላ ከመጀመሪያዎቹ የመድኃኒት ቀማሚዎች መካከል ፓስተር ትምህርቱን ተምሮ ተመርቆ ነው ልጆቹንም ደግሞ አስተምሮ እኔና ወንድምህቶቼን የተማር እንድንሆነ ያደረገው እና ይሄ ነገር ጥሩ አሪያ ይሆናል ብለን ነው አዳሪ ትምህርት ቤቱ የክልሉ ፕሬዚዳንትን ጨምሮ ከፍተኛ የመንግስት ባለስልጣናት፣ የደሴ የከተማ ነዋሪዎችና ጥሬ የተደረገላቸው እንግዶች በተገኙበት ትናንት ተመርቋል። ፕሬዚዳንቱ ግለሰቡ ያደረገውን ድጋፍ አድንቀዋል። ክልሉ ለወጡ ሰዎች ይኖራሉ። ነገር ግን የክልል እንዲለወጥ ከፍተኛ ጥረት ከሚያደርጉት ጥቂቶች ውስጥ አንዱ ነው እና እንድታመሰግኑልኝ ፈልጋለ ከአካባቢው አልፎ ከአማራ ክልል አልፎ ለኢትዮጵያ የሚጠቅሙ ዜጎችን ለማፍራት ከዚያም አልፎ ለዓለም በተፈጥሮ ሳይንስ፣ በማህበራዊ ሳይንስ፣ በኢንጂነሪንግ እና በሌሎች የሙያ መስኮች አስተዋጽኦ የሚያበረክቱ ወጣቶችን ለመኮትኮት የሚያስችል ትልቁን ስጦታ ነው ለክልሉ ህዝብ የሰጠው። ትምህርት ቤቱ በተያዘለት የጊዜ ሰሌዳ አለመጠናቀቁ በአካባቢው ህብረተሰብ ዘንድ ያሳድረውን ቅሬታ በማንሳት ኢንጂነሩ ይቅርታ ጠይቀዋል። አያይዘውም የክልሉን የትምህርት ደረጃ ለማሳደግና ተጠቃሚነታቸውን ለማስፋት ድጋፋቸውን እንደሚቀጥሉ አረጋግጠዋል። ቤተሰባችን እኔ፣ እህቶቼ እና እናቴ አንድ ላይ ሆነን ይህን ነገር እነስራ ብለን ሞከር ነው ከዛ በሃላፊነት እኔ ነኝ የያዝኩት ይህን ጉዳይ ትንሽ ቀዝቶ ዞ ነበር። ኃላፊነታችን ወደዛ ወደዚህ ሲል ስራው ሰማንያ ዘጠና በመቶ ከተጠናቀቀ በኋላ የመጨረሻውን አካል ረጅም ጊዜ ፈጅቶብን ነው የጨረስኩ እና በመዘግየቱ ምክንያት ብዙ ሰው አስከፍቻለሁ። የደሴ ከተማ አካባቢ ሰዎችም እውነት ለመናገር እኔ አሁንም ቢሆን በጣም ትንሽ ነገር ያደረግኩና ከአሁን በኋላ ደግሞ ቤተሰባችን ምንም ሆነን ወደ ቅድመ መደበኛ ወደ ፕራይመሪ ስኩል ያደላ ስራ በክልሉ መስራት አዳሪ ትምህርት ቤቱ በክልሉ የስምንተኛ ክፍልን ፈተና ወስደው የላቀ ነጥብ ያስመዘገቡ 125 ተማሪዎችን ተቀብሎ እያስተናገደ መሆኑን የልማት ማህበሩ ህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለማየው ሞገስ ገልጸዋል። በሚቀጥሉት አመታትም ጥራት ላይ ያተኮረ ስራ እንደሚሰሩ አመልክተዋል። በአማራ ክልል በሚገኙ ከቅድሞ መደበኛ እስከ ሙያና ቴክኒክ ያሉ ትምህርት ቤቶች የስታንዳርድ ያላሟሉ ናቸው። ለሽፋን ብቻ ሲባል የተገነባ አንዳንዶች፣ እንዲሁም የመማር ማስተማር ቁሳቁስ ያልተሟላላቸው ናቸው። አጥር የሌላቸው ትምህርት ቤቶች አሉ። የቴክኖሎጂ ግብዓት ያልተሟላላቸው ትምህርት ቤቶች አሉ። ኦልሞስት ሰማኒያ አራት ፐርሰንቱ ከደረጃ በታች ከስታንዳርድ በታች ነው ትምህርት ቤቱ ያሉ ትምህርት ቤቶች ልዩ አዳሪ ትምህርት ቤትን ከማስፋፋት ጎልበን በኢንጂነር ጠበቀ አይነት ባለሀብቶችን የአስፖራውን እንዲሁም የክልሉን ህዝብ የአልማን አባላት በማስተባበር በአማራ ክልል የሚገኙ ትምህርት ቤቶችን የደረጃ የማስጠበቅ ስራ ከትምህርት ቢሮ ጋር በመተባበር ደረጃቸውን ለማስጠበቅ አቅደን እየተንቀሳቀስኛለን። የአማራ አቀፍ ልማት ማህበር ዋና ስራ አስፈጻሚ አቶ መላኩ ፈንታው በእለቱ እንዳስረዱት የክልሉን ህብረተሰብና ዲያስፖራውን በማስተባበር ተመሳሳይ አዳሪ ትምህርት ቤቶች በጎንደርና በባህር ዳር ከተማ እንደሚገነቡ ጠቁመዋል። ትምህርት ቤቱን በውጭ አገራት የሚኖሩ መምህራንና ባለሀብቶች በተለያዩ መጽሀፍትና በማስተማር እንዲደግፉም ኢንጂነር ሁኔ ጥሪ አስተላልፈዋል። በ6582 ካሬ ላይ ያረፈው አዳሪ ትምህርት ቤት የመማሪያ ክፍሎችን፣ የአስተዳደርና የማደሪያ ህንፃዎችን፣ ቤተ መጽሀፍቶችን፣ ቤተ ሙከራንና ሌሎችን ያካተተ አስራ ሶስት ህንፃዎች አሉት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።